ዋና መቀመጫው ዩናይትድ ስቴትስ ውስጥ የሚገኘው ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት በምህጻረ ቃሉ ሲፒጄ በዚህ ዓመት ባወጣው ዘገባ የዘመኑ ቴክኖሎጂን በመጠቀም ጋዜጠኞችን ሳንሱር ማድረግና መሰለል በዓለም አቀፍ ደረጃ አሳሳቢ ሆነዋል አለ። አንዳንድ መንግስታት የሕዝቡን ድምፅ ለማፈን ጋዜጠኛውን ይሰልላሉ፣ ያስራሉ፣ ያሰቃያሉ ብሏል። ዘገባውን በተመለከተ ዶቸቨለ ያነጋገራቸው የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት የአድቮኬሲ ዳይሬክተሯ ኮርኒ ራዥ የሚከተለውም ብለዋል። ኒው አዲሱ የዘመኑ የመረጃ ቴክኖሎጂ ለሳንሱር አገልግሎት እየዋለ ይገኛል። እናም በዚህ ውስብስብና የረቀቁ የዘመኑ ቴክኖሎጂዎችን በመጠቀም የሚደረጉትን ሳንሱር የመቃወምና የማጋለጥ ሁኔታን የተመለከተ ነው በዘንድሮው ዓመት ያወጣ ነው ዘገባ በመሆኑም፣ የስለላ ጥበቡ ይበልጥ እየረቀቀ መጥተዋል። ይህ ሂደት መገናኛ ብዙሃንን ለጥቃት አጋልጧል። መንግስታት በዚህ ዘዴ በመጠቀም የመገናኛ ብዙሃንን ለመቆጣጠርና ለማፈን ሄደውበታል። መንግስታዊ ያልሆኑ ተቋማትም በዚህ ዘዴ በመጠቀም ጋዜጠኛው ስራውን እንዳይሰራ ከፍተኛ ስጋት ደቅነውበታል። ዘንድሮ ከወጣው ዘገባ አንጻር የኢትዮጵያና የሌሎቹን አካባቢ ሀገራት ሁኔታ እንዴት ይገመግሙታል? አልኳቸው። ዳይሬክተሯን እንግዲህ ቀደም ብሎ ባለው የእስር ቤት መረጃ መሰረት ኢትዮጵያ ውስጥ ቢያንስ 17 ጋዜጠኞች ታስረው ይገኛሉ። እነዚህም በኢትዮጵያ መንግስት የስለላ ተግባር ተፈጽሞባቸው የታሰሩ ናቸው። የዘመኑ የመረጃ ቴክኖሎጂ መረጃ ለመላው አፍሪካ እጅግ ጠቃሚ ነው። ለስለላ ስትጠቀምበት ደግሞ ጋዜጠኛውን እየጎዳህበት ነው። ባህላዊ የሚባለውን የሬዲዮ መረጃን ለመጠቀም ጭምር ይህ ቴክኖሎጂ በጣም ጠቃሚ ነው እንግዲህ የአካባቢውን ሀገራት ሁኔታ ስታይ በደቡብ ሱዳን በጋዜጠኛው ላይ የወደቁ ችግሮች አሉ። የወታደሮች በየቦታው መንሰራፋት ለጋዜጠኞች ነፃ መረጃን እንዳያገኙ እንቅፋት እየሆነ ነው። የሚገርመው ደግሞ በአካባቢው ካለው የተባበሩ መንግሥታት ድርጅት ሪፖርት ለማግኘትና ከክልል የሬዲዮ ጣቢያዎች ማስረጃን ለማግኘት አስቸጋሪ ነው። በወታደሮች እንዲዘጉ ወይንም ደግሞ መረጃው እንዳይደርስ ይደረጋልና ማኅበራዊ መገናኛ ብዙሃንም በስለላ መረብ ውስጥ እየወደቁ ይገኛሉ። በተለይ ጋዜጠኛው ዘገባውን ለማቅረብ ሲንቀሳቀስ ማለት ነው። ሚስ ኮርኒ ራጅ በቀጠለው ማብራሪያቸው እንዲህ ይላሉ። በብዙ የአፍሪካ ሀገራት እስራቱ ቀጥሏል፣ ከፍተኛ ስጋትም ነው። በተለይ በኤርትራ፣ በኢትዮጵያ እና ሌሎችም በቅርበት የሚገኙ ሀገራት በእንዲህ አይነት አካሄድ ጋዜጠኛውን ለስጋት አጋልጠውታል። በመንግስት ይሰለላሉ ክትትል ቅጥል የሚደረግባቸዋል፣ ይያዛሉ፣ ይታሰራሉ። በዚህ መልክና በሌሎችም ዘዴዎች በመገናኛ ብዙሃን ላይ ተጽዕኖ ይፈጥራሉ። ለዶይቼ ቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ